በነከድር አህመድ መዝገብ አንድ ወጣት ሴት የምትገኝባቸው 20 የሙስሊም ማህበረሰብ አባላት በ1996 ዓ ም የወጣውን የኢፌድሪ የወንጀል ህግ አንቀጽ 321 ሀ አንቀጽ 381 እና የጸረ ሽብር አዋጅ ቁጥር 652 2001 አንቀጽ 71 በመተላለፍ ወንጀል ፈጽሟል ተብለው ነበረ በፌዴራል አቃቤ ህግ ክስ የተመሰረተባቸው። ተከሳሾቹ በጠበቆቻቸው በኩል የክሱን መቃወሚያ አቅርበው ነበረም። በመቃወሚያቸው የአቃቢ ህግ ክስ በጥቅል የቀረበ ነው። የተከሰሱት እስር ቤት ላሉት የሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ምጽዋት ስለሰጡ ነው። የሰውና የሰነድ ማስረጃዎችን በተመለከተም የደረጃ ወይም የቀጥታ ምስክር ለመሆናቸው አልተገለጸም የሚሉና ሌሎች ዝርዝር ጉዳዮችን ያካተተ ነበር። ችሎቱ ለዛሬ የተቀጠረው ለዚህ የተከሳሽ ጠበቆች መቃወሚያ የአቃቢ ህግ ምላሽ ለማዳመጥ ነበረ። አቃቢ ህግ የተከሳሽ ጠበቆች ላቀረቡት መልስ ሁለት ገጽ መቃወሚያ ለችሎቱና ለጠበቆቹ አቅርቧል። በዚሁም መሠረት የወንጀሉ መሠረታዊ ፍሬ ነገሮች በዝርዝር አልቀረቡም ለተባለው ተከሳሾች የፈጸሙት የወንጀል ድርጊት ከሚመለከተው ህግ ጋር ተገናዝቦ በዝርዝር መቅረቡን ተከሳሾች የተከሰሱት እስር ቤት ላሉት ምጽዋት ስለሰጡ ሳይሆን ማረሚያ ቤት በመሄድ በሽብር ከተከሰሱት ጋር ግንኙነት በማድረግ ስለሚፈጽሙት የአመጽ እንቅስቃሴ ተልእኮ በመቀበል ሲንቀሳቀሱ እንደነበረ በክሱ መመልከቱን፣ የሰውና የሰነድ ማስረጃ በተመለከተም የደረጃ ወይም የቀጥታ ምስክሮች ለመሆናቸው እንድንገልጽ የሚያስገድደን የሥነ ሥርዓት ሕግ የለም በማለት ጠበቆቹ ያቀረቡትን መቃወሚያ ውድቅ እንዲደረግ ጠይቋል። ችሎቱ ግራ ቀኙን መርምሮ ብይን ለመስጠት ለጥቅምት 16 2008 ዓ ም ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።